ስፖርት በአፍሪቃ ዋንጫ የእግር ኳስ የፍጻሜ ፍልሚያ አንበሶቹ ካሜሮኖች ዋንጫውን ከፈርዖኖቹ ግብጾች ነጥቀ ወስዷል። ካሜሮን በገንዘብ ክፍያ ሰጣ ገባ ውጭ አገር ተሰልፎ የሚጫወቱ ስምንት ተጫዋቾቿ ጋቦን ሳይመጡ ቀርተውባታል። በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ላይስተር ሲቲ ላይ ድል ሲቀዳጅ፣ ሊቨርፑል በደረጃ ሰንጠረጁ ወራጅ ቀጠና ውስጥ ለሚገኝ ቡድን እጅ ሰጥቷል። በስፔን ላ ሊጋ ላፓልማ የመጨረሻ ደረጃ ላይ ከሚገኘው ግራናዳ ጋር ዛሬ ይጋጥማል። በጀርመን ቡንደስሊጋ ቦሩሲያ ዶርትሙንድ አጣብቂኝ ውስጥ ገብቷል። ባይሚንሽን ግን እየገሰገሰ ነው። አብራችሁን ቆዩ። ትናንት በተጠናቀቀው የአፍሪቃ ዋንጫ የእግር ኳስ ፍልሚያ የተጠበቀው ሳይሆን ያልተጠበቀው ተከስቷል። ግብፅ ዘንድሮ ብዙም ባልተጠበቁት ካሜሩኖች ድል ተነስታለች። ካሜሮን ስምንት የብሔራዊ ቡድን ተሰላፊ ተጫዋቾቿ ቡድኑን እንዲቀላቅሉ ያቀረበችላቸውን ጥሪ ባለመቀበላቸው ወጣቱ ብሔራዊ ቡድን እዚህ ይደርሳል ብሎ የገመተ ብዙም አልነበረም። ጋቦን ሊብረቬል ውስጥ ትናንት በተከናወነው የፍፃሜ ፍልሚያ ካሜሮን ግብፅን ሁለት ለአንድ ማሸነፏን እኚህ ካሜሮናዊት ደጋፊን ጨምሮ በእርግጥም ብዙዎች አልጠበቁም ነበር። በጣም ደስተኞች ነን። እዚህ ደርሳሉ ብሎ የገመተን አልነበረም። በጣም ደስ ብሎናል። የማይታሰበው እና ያሳካ ነው። ብዙዎች የካሜሮን እግር ኳስ ሞቷል ብለው ነበር ያሰቡት፣ ግን ይኸው አለን። በትናንቱ የፍጻሜ ጨዋታ በአርሰናል አማካይ ሞሐመድ ኤልኔኒ ግብ አንድ ለዜሮ እየመሩ የነበሩት ግብጾች ነበሩ። እንደ ጎርጎሮስ አቆጣጠር ከ2010 ወዲህ በታደሙበት የአፍሪቃ ዋንጫም ድል የፈርዖኖች መስላ ነበር። ካሜሮኖች ወደፊት ገሰገሱ፣ ግብጾች አጥብቀው ተከላከሉ። በ59ኛው ደቂቃ ላይ ካሜሮናዊው ኒኮላስ ኒኮሉ የፈርዖኖቹን እንደ ፒራሚድ የጠነከረ የተከላካይ መስመር ደረመሰው። አንድ እኩል ሆኑ። የማታ ማታ ጨዋታው ሊጠናቀቅ ሁለት ደቂቃ ሲቀረው ቪንሰንት አቡበከር ኳሷን በድንቅ ሁኔታ ተቆጣጥሮ በግሩም ሁኔታ ከመረብ አሳረፈ። ለስምንተኛ ጊዜ የአፍሪቃ ዋንጫን ለመውሰድ የቋመጡት ግብጾች ሕልምም መክኖ ቀረ። ካሜሮኖች የአፍሪቃ እግር ኳስ ጀግኖች መሆናቸውን አስመሰከሩ። የአፍሪቃ አሸናፊዎች ነን፣ ለማንም የማንበገር ገና የዓለም ዋንጫን እናሸንፋለን። ግብጾች በፍጻሜው ግጥሚያ ድል ቢነሱም የሀገሪቱ ፕሬዝዳንትና ጋዜጦች ሁለተኛ የወጣው ቡድናቸውን ዛሬ ሲያወድሱ ውለዋል። ሁለት ለአንድ ተሸንፎ ዋንጫው ከእጁ ያመለጠው ብሔራዊ ቡድናቸውንም ባለ ባለድል ነው ሲሉ ጠርተውታል። ክብር ይገባዋልም ብሏል ግብፃዊው ሸሪፍ ኤክማራይ በጋቦን መዲና ሊብሬቬል በተከናወነው የፍጻሜ ጨዋታ አገሩ ግብፅ ብትሸነፍም ወደፊት ሌላ የሰነቀው ተስፋ አለ። በመጀመሪያ ለፍጻሜ በመድረሳችን እግዚአብሔርን አመሰግናል ስማችን በታሪክ መዝገብ እንዲሰፍር ምኞታችን ነበር፣ ግን ተጋጣሚህን አታውቀው። ስለዚህ ካሜሮኖች ዋንጫውን በማሸነፋቸው እንኳን ደስ ያላችሁ ብለናል። ትልቁ ግባችን የዓለም ዋንጫ ተሳታፊ ለመሆን ነው። ያንን ግብ ለማሳካት ደግሞ ጠንክረን እንሰራለን። የፍጻሜ ውድድሩን የተመለከተው የዶቼቬሌ የምዕራብ አፍሪቃ ዘጋቢ አድሪያን ክሪሽ የካሜሮኖች ቁርጠኝነትን አድንቋል። የማሸነፍ መንፈሳቸውም ለድል እንዳበቃቸው ተናግሯል። ሲበዛ አስደናቂ ነው። ካሜሮኖች ይህንን የአፍሪካ ዋንጫ ያሸንፋሉ ብሎ የጠበቀ የለም። ሌላው ቀርቶ የብሔራዊ ቡድኑ ሰባት ተጫዋቾች ከሀገራቸው ይልቅ አውሮፓ ለሚገኙ ቡድኖቻቸው ነው መጫወቱን የመረጡት። እናም ወጣቱ ቡድን በጋራ ቁርጠኛ ስሜት ምን ማድረግ እንደሚቻል አሳይቷል። ካሜሮኖች በተለይ በመከላከሉ ጠንካራ ተፎካካሪ የነበረው ግብፅን ማሸነፋቸው ይገባቸዋል። ካሜሮኖች የግብፅን የመከላከል አጥር ለሁለት ጊዜ ጥሰው ሁለት ጊዜም ግብ በማስቆጠር በመጨረሻ ሰዓት ባስቆጠሩት ግብ ማሸነፍ ችለዋል። እናም ካሜሮን ለአምስተኛ Und, das und beim nächsten Mal werden sie die Gastgeber sein und dann versuchen, den Titel zu verteidigen. አፍሪካ ዋንጫ አዘጋጇ አዘጋጁ ጋቦን ለአጠቃላይ የውድድሩ ዝግጅት ያወጣችው ገንዘብ ከተጠበቀው በታች እንደሆነ ተናግራለች። የውድድሩ አዘጋጅ ኮሚቴ አባል ክርስቲያን ኬራንጋል ዛሬ ከሊብሬቪል ጋዜጠኞች በሰጡት መግለጫ ለሶስት ሳምንት የዘለቀው ውድድር የተጠናቀቀው ከበጀት በታች ወጪ በማስወጣት ነው ብሏል። ለዝግጅቱ በአጠቃላይ 750 ሚሊዮን ዶላር መውጣቱን አስታውቋል። በእንግሊዝ ፕሪምየር ሊግ ውድድር አራት ምርጥ ቡድን ውስጥ ገብቶ ለመጨረስ የሚደረገው ፍልሚያ ተጠናክሯል። መሪው ቼልሲ በዘጠኝ ነጥብ ርቆ እየገሰገሰ ነው። በሳምንቱ መጨረሻ የቼልሲ ተረኛ ተሸናፊ የነበረው አርሰናል ነበር፣ ሶስት ለአንድ ድል ተነስቷል። በአሰልጣኝ አንቶኒዮ ኮንቴ የሚመራው ቼልሲ ዘንድሮ ዋንጫውን ለመውሰድ የሚያቆመው የሚገኝ አይመስልም። ሊጠናቀቅ 14 ጨዋታዎች በቀሩበት ውድድር እስካሁን 59 ነጥብ ሰብስቧል። ቶትናም ማንቸስተር ሲቲን በአንድ ነጥብ በልጦ ሁለተኛ ደረጃ ላይ ይገኛል። ትናንት ስዋንሲ ሲቲን ሁለት ለአንድ አሸንፎ ተጨማሪ ነጥብ የሰበሰበው ማንቸስተር ሲቲ ነጥቡን 49 አድርሷል። በደረጃ ሰንጠረዡ ወራጅ ቀጠና ውስጥ በሚገኘው ሁል ሲቲ 2 ለ0 የተሸነፈውና ተደጋጋሚ ሽንፈት የገጠመው ሊቨርፑል በ46 ነጥቡ አምስተኛ ደረጃ ላይ ይገኛል። አርሰናል በአንድ ነጥብ በልጦት አራተኛ ነው። ትናንት ላይስተር ሲቲን 3 ለ0 ያሸነፈው ማንቸስተር ዩናይትድ ሊቨርፑል ላይ ደረስኩብ እያለው ነው። 45 ነጥብ ይዞ ስድስተኛ ደረጃ ላይ ይገኛል። ጀርመን ቡንደስሊጋ መሪው ባየር ሚንሽን ዘንድሮ አጀማመሩ ጥሩ ባይሆንም በአራት ነጥብ ልዩነት ቀዳሚነቱን እንዳስጠበቀ ነው። ቅዳሜ በሜዳቸው ከሻልከ ጋር አንድ እኩል መውጣታቸውን ተከትሎ የቡድኑ አምበል ፊሊፕ ላም ባየር ሚንሽን ግስጋሴ ሲሆን ማፋጠን ይገባል ብሏል። በዶርትሙንድ አንድ ለ0 የተሸነፈው ላይፕሲሽ በ42 ነጥብ ሁለተኛ ሆኖ ይከተላል። ቦሩሲያ ዶርትሙንድ ምንም እንኳን ላይፕሲሽን ቢያሸንፍም ከአይንትራክት ፍራንክፉርት ዝቅ ብሎ አራተኛ ደረጃ ላይ ይገኛል። 34 ነጥብ ያለው ቦሩሲያ ዶርትሙንድ በአይንትራክት ፍራንክፉርት በአንድ ነጥብ ይበለጣል። ቦሩሲያ ዶርትሙንድ አል በለጥ ያለው በኮከብ ግባ ግቢያ አጥቂው ብቻ ነው። አጥቂው ፒየር ኤሜሪክ ኦባማያንግ ላይፕሲሽ ላይ አስቆጠራት አንድ ግብ ተጨምራ እስካሁን 17 ኳሶችን ከመረብ በማሳረፍ ቀዳሚ ነው። የኮሎኒው አንቶኒ ሞዴስቴና የባየር ሚንሽኑ ሮበርት ሌቫንዶቭስኪ 15 ግቦችን በማስቆጠር ይከተሉታል። ቤላ ሊጋ 19 ጨዋታዎችን ያከናውነው። ሪያል ማድሪድ ከቫሌንሺያ ጋር ሳያደርግ የቀረውና የተራዘመበትን ጨዋታ ከሁለት ሳምንት በኋላ እንደሚያከናውን ዛሬ ተገልጧል። ሁለት ተስተካካይ ጨዋታዎች የሚቀሩት ሪያል ማድሪድ የደረጃ ሰንጠረዡን በ46 ነጥብ ይመራል። ባርሴሎና 45 ይዞ ይከተላል። ሴቪላ 43 ነጥብ አለው፣ ሶስተኛ ነው። ሪያል ማድሪድ ትናንት ከሴልታ ቪጎ ጋር ሊያደርገው የነበረው ጨዋታ በመጥፎ የአየር ጠባይ የተነሳ የባላይዶ ስታዲየም ላይ ጉዳት እንዳይደርስ በሚል ለደህንነት ሲባል ለሌላ ጊዜ ተሸጋግሯል። ዛሬ ማታ ግራናዳ እና ላፓልማ ተስተካካይ አንድ ጨዋታቸውን ያከናውናሉ። 28 ነጥብ ያለው ላፓልማ 11ኛ ደረጃ ላይ ይገኛል። የዛሬ ተጋጣሚው ግራናዳ በላሊጋው የደረጃ ሰንጠረዥ ጥግ ሀያኛ ላይ ሰፍሯል። እስካሁን 10 ነጥብ ብቻ ነው ማግኘት የቻለው። አድማጮች የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጠልኝ።